ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ፣ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞችን ይዞ አሁን ይጀምራል። የተወደዳችሁ እግዚአብሔር ሕዝቦች እንዴት ዋላችሁ? መልካም ሰንበት። ሁላችሁንም እንኳን ደህና መጣችሁ ላለው ወደዚህ አገልግሎት እንዲሁም ጌታ ደግሞ ይህንን የሰንበት ቀን ባርኮ ቀድሶ ሰጥቶን ሁላችንም ከእግሩ ስር ተቀምጠን ቃሉ እንደዚህ በማረስ ሁኔታ በነጻነት እንድንሰማ የረዳን አምላክ ለዘላለም የተባረከ ይሁን። እንግዲህ ያንን ካልኩ ወደ ዛሬው መልእክታችን ከመግባታችን በፊት ይሄ ክፍል ዛሬ ሰባተኛው ነውና አዳዲስ ሰዎችን ስለማይ ምናልባት ግር ሊላችሁ ይችላል። ነገር ግን ከዚህ በፊት ያለውን አገልግሎት በተለያየ አማራጭ መከታተል ትችላላችሁ። በሆብ ቻናል እየተላለፈ ነው። እንዲሁም በፓሮሲያ ሚሽን ዩቲዩብ ገብታችሁ፣ ቴሌግራም ላይ፣ ፌስቡክ ላይ ያንን ማየት ትችላላችሁ። ለወዳጆቻችሁም ዘመድ አዝማድ ማጋራት ትችላላችሁ እና በረከቱን እንድትካፈሉ አደራላችኋለሁ። ደግሞ ሌላው ጸሎት ከማድረጌ በፊት እንግዲህ ጸሎት እያደረግን የእግዚአብሔርን ቃል ይዘን እንደ ቤሪያ ሰዎች ልባችንን ከፍተን የምንሰማው የምናደምጠው ይህ ትምህርት እንደ እግዚአብሔር ቃል ነው ወይ የሚለውን ሁላችንም ይህንን የእግዚአብሔርን ቃል ከፍተን በማጥናት በመመርመር እንዲህ ነውን ብለው እንደጠየቁ ያንን የምናደርግበት ዘመን ነው እና ብዙ ጊዜ ያልተገመቱ ነገሮች ሲከሰቱ እንደነቃለን። ነገር ግን ከተዘጋጀን ምንም አይደንቀን። ይሄ ዘመን ንፋሳቱ እየተለቀቁ ንፋስ ሲባል ችግር፣ መከራ፣ ስደት፣ ጦርነቱ ብቻ ሳይሆን የስህተት ትምህርት ንፋስ በጣም ቤተ ክርስቲያን ውስጥ እንዲገባ እየሆነ ያለበት ዘመን ነው። በነገራችን ላይ ቤተ ክርስቲያንን የተቆጣጠሩ ክርስቶስ ነው እግዚአብሔር ነው እና እግዚአብሔር ይፈቅዳል እንዲህ አይነት የስህተት አስተምሮዎች በመለኮት ዘንድ ሶስት አካላት የሉም አብ፣ ወልድ፣ መንፈስ ቅዱስ የሚለው ያው አንድን እግዚአብሔርን ብቻ የሚገልጥ ነው የሚለው አስተምሮ አዲስ አይደለም፣ የቆየ ነው። ነገር ግን ዛሬ ብዙ ተከታዮችን እያፈራ ያለበት ሁኔታ ነው። መጽሐፍ ቅዱስን እንድናጠና ነው። እንዲሁ የተቀበል ናቸው ይሄ በእንግሊዝኛው ፎር ግራንትድ የወሰድናቸው ነገሮች አምነንበት አውቀን ነው ወይስ አይደለም የሚለውን ቴስት ያደርጋል። እንዲህ አይነት ትምህርት ሲመጣ ያለንበትን ነገር እንድናውቅ ራሳችንን እንድንመረምር እድል ይሰጠናል እና በአንድ ጎኑ ካያችሁ መልካም ነው። በዛ ርዕሰ ጉዳይ የተለየ ጥናት ታደርጋላችሁ ና ያንን እንድታደርጉ እኔም መጽሐፍ ቅዱስን በደንብ አብረን እንድናጠና ጋብዛችኋለሁ። ጸሎት በማድረግ ወደ ክፍል ሰባት እንሄዳለን። ሁላችንም ለእግዚአብሔር ክብር ራሶቻችንን ዝቅ እናድርግ ና አይኖቻችንን ጨፍነን እንጸልይ በጋራ በላይ በሰማይ ያለ ክብርና ምስጋና የሚገባ አምላካችን ሆይ፣ እጅግ አድርገን እናመሰግናሃለን። በዚህ ሰዓት በእውነት የእውነት መንፈስ ወደ እውነት ሁሉ ይመራቸዋል ተብሎ እንደተጻፈ እንደ ቃልህ እንዲሆንልን እንጸልያለን። ጌታ ሆይ፣ ቃልን ስንከፍት ሳለ አእምሯችንን ክፈት። ስጋ ለባሽ በመንፈስ ቅዱስ ተነቃቅተውና ተነድተው የጻፉትን የነቢያትን ቃል የአንተን ቃል መረዳት አይችልም። ነገር ግን መንፈሳዊ ነገር በመንፈስ ይመረመራል እና መንፈስን እንድሰጠን እንጸልያለን። እነሆ መንፈስን እንዳንቀበል የሚያደርግ አንተን ከኛ የሚለይ ፊትህን የሚሰውር ኃጢአት፣ ነው በደል ነው፣ አመፅ። ይህንን ደግሞ በልጅ በኢየሱስ ክርስቶስ ስም ከእኛ ላይ እንድታንከባልለው ከበረዶ ይልቅ ነጭ እንድታደርገን እንጸልያለሁ። እውነተኛ ንሳ፣ እውነተኛ መለወጥ፣ ከልብ ከውስጥ መቀየር ይሆንልን። በይስሙላ እንዲሁ ጌታ ሆይ በግብዝነት ቤት ብቻ ተገኝተን የምንመለስ ሰዎች እንዳንሆን አንተ እርዳን። እኔን ተቆጣጠረኝ። በተለየ ሁኔታ ከእኔ የሆነ አንድም ቃል እንዳይወጣ ጸልያለሁ። ጌታ ሆይ ክብሬን አልፈልግም ያንተን ክብር እንጂ አንተን ከፍ ማለት እሻለሁ። ነፍሳት እንዲድኑ ጌታ ሆይ፣ ቤትህ እንድትታነጽ ልጅህ ያኔ በመስቀል ላይ የሞት ጣርን ያጣጣረው ዛሬ ከፍ ብሎ እንዲታይ፣ እኔ ከመስቀሉ ጀርባ በዛ በስንጣቃው አለት ውስጥ እንዲሸሸግ አሁንም እጠይቅሃለሁ ጌታ ሆይ የሥጋ ኃይል ሁሉ ምንም እኔነት እድል እንዳይኖሩ በሙላት በዚህ ስፍራ አንተ ተገለጥ፣ ቃልን ገለጥልን። በጌታ በኢየሱስ ክርስቶስ ስም አሜን አሜን። ወደ ክፍል ሰባት ስንሄድ በሦስት አካላት ውስጥ የተገለጠው የመለኮት አንድነት የሆነና ሁለተኛው ክፍል ነው። ትናንት አንደኛውን ክፍል አይተናል። በሦስት አካላት ውስጥ የተገለጠው የመለኮት አንድነት እንግዲህ ከብሎኪዳን ጀምሮ እንደገናም ደግሞ በአዲስ ኪዳን የተለያዩ የእግዚአብሔር ስሞች እንዳሉ ተመልክተናል። ብዙ ቁጥርን የሚያመላክተው ከ2000 በላይ ወደ 2300 ጊዜ ጥቅም ላይ የዋለው ኤሎሂም የሚለው ቃል አለ። ከዛ በኋላ ኤል የሚለው ቃል አለ። ኤል የሚለው ደግሞ በነጠላ ቁጥር አምላክን ለመለየት በተለይ እንደ ኢሳይያስ ምዕራፍ 9 ቁጥር 6 ህፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው። ስሙም ድንቅ መካር ምን አይነት አምላክ ኃያል አምላክ የዘላለም አባት የሰላም አለቀ ተብሎ ይጠራል። እና ያ ኃያል አምላክ ተብሎ ድንግል የወለደችው ልጅ ሕፃን የሱስ ነው አለ። ኃያል አምላክ ተብሎ መለኮታዊነቱን በግልጽ ብሉይ ኪዳን ያስቀምጠውን ተመልክተናል። እና ኃያል አምላክ የሚለው ኤል የሚለው የዕብራይስጥ ቃል እንደሆነ ኤሎሂም ሳይሆን ኤል እንደሆነ ተመልክተናል። በዘፍጥረት ምዕራፍ አንድ ቁጥር አንድ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። እግዚአብሔር የሚለው ኤሎሂም የሚለው ከኤሎሂም መካከል ወይም ብዙ ቁጥርን ከሚያመላክተው ማን ነው የፈጠረው ስንል እንደ ቆላሲያስ መልእክት፣ እንደ ዮሐንስ ወንጌል አንዳንድ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ከሆነ አንዳች ስንኳ ለእርሱ አልሆነም የሚላልና ያ ክርስቶስ ቢፈጥርም አብና መንፈስ ቅዱስ ግን በመለኮት ዘንድ የበይ ተመልካች የለም። ሁሉም በንቃተ ሕሊና የሚሳተፉበት ሁኔታ እንዳለ ከመጽሐፍ ቅዱስ አጥንተናል። ምንም እንኳን የአንበሳውን ድርሻ ግንባር ቀደሙን ሚና በፍጥረትም በድነትም እግዚአብሔር ወልድ ቢያከናውንም፣ ነገር ግን አብና መንፈስ ቅዱስ ሰውን ከመበጀት እቅድ አንጻር በሙላት የተሳተፉበት ሁኔታ እንደገናም ደግሞ ወደ መጨረሻው ዘመን ስንመጣ ይህንን የመበጀት እቅድ ከመዝጋት ወይም ከማጠናቀቅ አኳያ የእያንዳንዱን ሚና እየተመለከትን ነበር እና በርካታ ጥቅሶችን በርካታ ማስረጃዎችን አይተናል። መለኮት አንድ ነው። እንደዛም ሆኖ በመለኮት ዘንድ አንድ ሲደመር አንድ ሲደመር አንድ ስንት ነው? አንድ ነው እንጂ ሶስት አይደለም። ምክንያቱም ክርስቶስ ምን አለ? እኔና አብ ስንት ነን? አንድ ነን አደለም? በመልኮት ዘንድ በባልና በሚስት ዘንድ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል። ሁለቱም ስንት ስጋ ይሆናሉ? አንድ ስጋ ይሆናሉ። ያ አንድ የሚለው ሙሴ የተጠቀመው ኤሃድ የሚለውን የዕብራይስጥ ቃል እንደሆነ ተመልክተናል። በተለይ በዘዳግም ስድስት ላይ እስራኤሎች ስማ፣ ጌታ አምላካችን እግዚአብሔር ስንት አምላክ ነው? አንድ እግዚአብሔር ነው፣ አንድ አምላክ ነው የሚለውን ልክ ኤሃድ የሚለውን ሙሴ ለባልና ለሚስት እንደተጠቀመ በመለኮት ውስጥ ያለውን አንድነት የሚያጠቃልል ሆኖ እንደተጠቀመው እንመለከታለን። ሙሴ ከኤሃድ ይልቅ ኤካድ የሚለውን ወይም ይሄ ከአንድ በላይ የሆነን እድል የሚያጠፋውን ኤኻድ የሚለው ነጠላ ቁጥርን ዩኒታሪ የሆነን የሚወክለውን አልተጠቀመም። ይሄ ሙሴ የተጠቀምበትን በርካታ ምክንያቶች ተመልክተናል እና ዞሮ ዞሮ በመዝጊያው ላይ ከእኛ ጋር ምን አይነት ግንኙነት አለው? ይሄ ሁሉ አስተምሮ በግል ወደ እኔ ሲመጣ እኔ ጋር ሲደርስ እና ከመዳን አኳያ ሰውን ወደ እግዚአብሔር መልክ ከመቀየር አኳያ እንደገናም ደግሞ መለኮት በመጨረሻ ዘመን ለኛ ያለው ሀሳብ ምን እንደሆነ ከዛ አኳያ የምናያቸው በግላችን ተፈጻሚ የምናደርጋቸው ጽንሰ ሀሳቦች ምን እንደሆነ ተመልክተናል። በዚህ በሶስት አካላት ውስጥ የተገለጠ የመለኮት አንድነት ሁለተኛው ክፍል ላይ አሁን መጀመሪያ የምንመለከተው የታላቁን ተልእኮ ጽንሰ ሀሳብ ነው። እንግዲህ ጌታችን ሶስት ዓመት ተኩል አገልግሎቱን ጨርሶ ሞቶ ሞትን ድል አድርጎ ተነስቶ ወደ ሰማይ ከመሄዱ በፊት ከማድረጉ በፊት አንድ ትእዛዝ ሰጠ፣ አንድ ተልዕኮ ሰጠ። ለቤተ ክርስቲያኑ በጊዜው ለነበረችው ደቀ መዛሙርት፣ በእነሱም አልፎ ዛሬ ላይ ላለችው ለመጨረሻዋ ዘመን ቤተ ክርስቲያን ይህንን ሰጠ። ማቴዎስ 28 19 የእግዚአብሔር ቃል እንዲህ ይላል። ማቴዎስ 28 19 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ምን ስም፣ ስሞች አላለም። ምክንያት አለው። እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እዛ ጋር ጥቅሱ እንዳለ አንድ በጣም የገረመኝ ነገር ልንገራችሁ። በዚህ ትምህርት ዙሪያ ከአንድ ሰው ጋር ስነጋገር ምን አለኝ? አንድ ቤተ ክርስቲያን አለ። አሁን ይሄ ቃል በመጀመሪያ ላይ አልነበረም በመጽሐፍ ቅዱስ ውስጥ በኋላ ላይ የተጨመረ ነው የሚል አስተምህሮ እንዳለ ሰማሁ። በጣም ይገርማል። እና በአቦል መንፈስ ቅዱስም አጥምቆ አላለም፣ ወደ ማለት የደረሰ ቤተ ክርስቲያንና ሃይማኖትን አዝባል አሁን በደንብ የሆነ ያለውን ነገር እንድታስተውለው እና ገርሞኝ፣ ኦኬ፣ እንግዲህ ምን አይነት ሁኔታ ሊፈጠር ነው? መጨረሻ ዘመን እንዲህ አይነት ክህደት፣ እንዲህ አይነት ፍጹም ጭፍን ትሪዝን ይለዋል እንግሊዘኛው። እና ይሄ አመፅ ነው፣ አመፅ ነው ይሄ ጌታ ከመሄዱ በፊት ለቤተ ክርስቲያን የሰጠው ትልቅ መመሪያ ትልቅ ተልዕኮ፣ ጥምቀት ብቻ አይደለም በዚህ ውስጥ የተካተተው። እንግዲህ ቃሉ ነው ይሄ ነገር፣ ሰው የጨምረው አይደለም። የእግዚአብሔርን ቃል ነው የምንከተለው። ተጽፏል የሚለው ነው መመሪያችን፣ ህይወታችን፣ ጠላትን ማሸነፊያችን፣ የቤተ ክርስቲያን መሰረት። በእርግጥ ጌታ ከአፉ ወጥቷል። የእግዚአብሔር ቃል አይለወጥም። በዚህ በጌታ የመጨረሻው ንግግር ውስጥ ሶስት የመለኮት አካላት እንዳሉ ክርስቶስ አመላክቷል። ነገር ግን ስሞች ሳይሆን ስም በማለት በባህሪ በማንነት ያላቸውን ፍጹም የሆነ አንድነት አስታውቋል። ምክንያቱም ዘፍጥረት ምዕራፍ አንድ ላይ ስናይ በመጀመሪያ እግዚአብሔር ምን አለ? ሰውን ከመፍጠሩ በፊት በስድስተኛው ቀን ሰውን በመልካችን እንደ ምሳሌያችን እንፍጠር ካለ በኋላ እግዚአብሔርም ሰውን ወንድና ሴት አድርጎ ፈጠራቸው አይልም፣ ፈጠረ ነው የሚል ያ ማለት መለኮት በአንድነት ስምም በመሆን የሚሰራው ስራ እንደሆነ ተመልክተናል እና አሁንም በዚህ ስፍራ በዚህ ስም በዚህ አንድነት በዚህ እውነት አጥምቋቸው። ጥምቀት ውሃ ውስጥ ከመጥለም ያለፈ ነው እንመለከተዋለን። በውሃ ረጥቦ ከመውጣት ያለፈ ነው። ትርጉሙን ተረድተን ወደ ውሃ ብንገባ ጥሩን ያልገባን ሰዎች የገባንም ሰዎች የፈጸምነው እጅግ በጣም ትልቅ ነገር እንደሆነ ልናስብ ያስፈልጋል። ይህ ቃል የሚያስተምረን ሌላኛው ነገር ለጥምቀትም ሆነ ለማንኛውም መንፈሳዊ ልምምድና ተግባር መሰረት የሆነው እውነተኛ የመለኮት አስተምሮ በአብ በወልድና በመንፈስ ቅዱስ ላይ እንደተመሰረተ ነው። እንግዲህ በዚህ ቃል ውስጥ ዛሬ እንድንመለከት የምፈልገው እግዚአብሔር የሚፈልገው ጌታ የተናገረው ግልጽ የሆነ የጥምቀት ፎርሙላ ወይም ባፕቲዝማል ፎርሙላ የሚሉት አንዳንዶቹ ወይም የጥምቀት መመሪያ ይሄ ሆኖ ሳለ በሐዋርያ ሥራ ምዕራፍ ሁለት ቁጥር ሰላሳ ስምንት በባለ አምሳው ቀን ጴጥሮስ በመንፈስ ቅዱስ አባርያትም ከተሞሉ በኋላ በኢየሱስ ስም ያጠመቁበት ሁኔታ አለ። እንመልከት ቃሉን ሐዋርያ ሥራ ሁለት ሰላሳ ስምንት የእግዚአብሔር ቃል እንዲህ ይላል። ጴጥሮስም ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በማን ስም ተጠመቁ? በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ። በጣም ጥሩ እንመለከታለን። ለምን እንዲህ አለ? ምን አይነት አስተምሮ አለ? ይሄ እንደዚህ ስለሚል ቃሉ ይህም ስለተተገበረ ሶስት ሺህ ሰዎች ከዛም በላይ የሚሆኑ በኋላ ላይ ስለተጠመቁ በኢየሱስ ክርስቶስ ስም በአብና በወልድ በመንፈስ ቅዱስ ማጥመቅ ትክክል አይደለም የሚል አስተምሯል ሺዎች መቶ ሺዎች የሚከተሉ ሳይሆን ሚሊዮኖች በኢትዮጵያ ውስጥ የሚከተሉት አለ። ስለዚህ ዛሬ ሰው በኢየሱስ ክርስቶስም ካልተጠመቀ፣ እዚህ ጋር ጴጥሮስ እንደተናገረው የመንፈስ ቅዱስ ስጦታን ምን አይልም አይቀበልም። የሚል አስተምህሮ ይገኛል፣ አመለካከት ይገኛል። የዚህ ትምህርት ጀርባው ወይም ይህ አይነት ትምህርት የተወለደው የሶስቱን የመልኮታዊ አካላት ማንነት እና ፍጹም አንድነት ከማይቀበለው አቋም ውስጥ ነው ከምን አይነት አቋም ነው የተወለደው ሞዳሊዝም ከሚል ይህ በስንተኛው መቶ ክፍለ ዘመን እንደመጣ እግዚአብሔር ፍቃድ ከሆነ እሁድ ዕለት እንመለከተዋለን መጽሐፉ ከመመረቀው በፊት ባለው ጥቂት ጊዜ እንግዲህ በየትኛው ክፍለ ዘመን ማን እንዳመጣው ወደዛ አልወስዳችሁም። ግን ትምህርቱ ባጭሩ ሞዳሊዝም ማለት አምላክ በተለያየ ሁኔታ ራሱን ገልጧል። በብሉ ኪዳን እግዚአብሔር አብ ሆኖ ገልጧል። በአዲስ ኪዳን ሥጋ ለብሶ በዚህ ምድር ላይ ልጅ ወይም እንደ ልጅ ሆኖ ተገልጧል። ከዛ በኋላ ወደ ሰማይ ከሄደ በኋላ ክርስቶስ በዚህ በቤተ ክርስቲያን ዘመን እንደ መንፈስ ቅዱስ ተገልጧል። እና ሰውሱም ማን ነው? ኢየሱስ ክርስቶስ ብቻ ነው ከሚለው አስተምሮ ነው ይወጣ ስለዚህ ሰዎችም መጠመቅ ያለባቸው እንደ ሐዋርያት ሥራ ምዕራፍ 2 ቁጥር 38 በኢየሱስ ክርስቶስ ስም ብቻ ነው የሚል አስተምረዋል። በነገራችን ላይ አይሆንም እንትትን ይሆናልን እያሰብን መዘጋጀት ጥሩ ነው። ዛሬ ከመካከላችንም ይደመጣል። እንዲህ አይነት ትምህርት ሌላ ቦታ ብቻ አይደለም። ዛሬ ሌላ ስም ለጥፎ ያለ ታፔላ ሰቅሎ ያለ ሌላ ቤተክርስቲያን ብቻ ሳይሆን የሶስቱን የመልኮት አካላት ማንነት ከአለመቀበል ጋር ተያይዞና የጥምቀትንም ሂደት መመሪያ በታላቁ ተልኮ የተቀመጠውን ከአለመቀበል ጥምቀት በኢየሱስም ብቻ መሆን አለበት የሚለው በዚህ ቤተ ክርስቲያንም እየተሰማ ይገኛል። ቢያንስ ቢያንስ በዓለም አቀፉ ቤተ ክርስቲያን ውስጥ በሌሎች አገራት ውስጥም እኛም ጋር እየገባ ነው። ይህን እየሰማ ነው። እስቲ ጥምቀት የሚለውን ጽንሰ ሀሳብ እንመልከትና ጴጥሮስ ለምን እንዲህ አለ? ጥምቀትስ ምን ማለት ነው? ወደ ገላትያ ምዕራፍ ቁጥር 3 ቁጥር 26 እንሄድ። ገላትያ ምዕራፍ 3 ቁጥር 26 እስከ 27 የእግዚአብሔር ቃል እንዲህ ይላል፣ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። ኦኬ፣ በጣም ጥሩ ደስ ይላል፣ በስራ አይደለም። ገላትያ ምዕራፍ 3 ከቁጥር 1 ጀምሮ ስታዩ ጳውሎስ ለገላትያ ሰዎች ከይሁዲነት ወደ ክርስትና ከዛ ከአይሁድ ሃይማኖት ወደ ክርስቶስን ወደ ማመን ለመጡ ሰዎችና ህግን መጠበቅ አለብኝ ለመጽደቅ እንደገና ኢየሱስን ማመን አለብኝ ሁለቱን ደርቤ እያሉ ለሚቸገሩ ሰዎች ስጋዊነት ላለቀቃቸው፣ ፈሪሳዊነት ህጋዊነት ላለቀቃቸው የሚናገረው አለ። ከላይ ጀምሮ ህጉ ሊመጣ ላለው ነገር ምን አስተማሪ እንደሆነ ክርስቶስ የሱስ አካል እንደሆነ ይሄ የሚሻረው ምድራዊ ወይም ሜዳዊ የሆነው የቤተክርስቲያን በተለይ የመስዋዕት ስርዓት ዛሬ ግን እኛ በኢየሱስ ክርስቶስ በእምነት ብቻ እንደምንጸድቅ አብርሃም እንኳን በእምነት ነው የጸደቀው እያለ ጳውሎስ ብዙ ማስረጃዎችን ካመጣ በኋላ ዛሬ የእግዚአብሔር ልጅ የሆነው በክርስቶስ በኩል ነው አለ። እንዴት ስንል ቀጥሎ እንዲ ይላል። ሁለቱን ትርጉም እናለን ቀጥሎ ባለው ክፍል ውስጥ ያለውን ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ኦኬ፣ ይሄ 19 የ54 ነው። የ1879 እንመልከት። እናንተም ሁላችሁ በክርስቶስ የተጠመቃችሁ ክርስቶስን ለበሳችሁ። ስለዚህ ክርስቲያንን ሁሉ ሐዋርያው ጳውሎስ ማለት ነው። ሐዋርያው ጳውሎስ የስ ምንድን ነው የሚለው? ክርስቶስን ያመነ የጸደቀ፣ በክርስቶስ ምን ብሏን ተጠምቋል። ምን ማለት ነው? በክርስቶስ ስም በውሃ ውስጥ ተጠምቋለሁ አይደለም። እዚህ ጋር በደንብ ክርስቶስን ለብሳችኋል ይላል። ጥሩ ማብራሪያ ነው ይሄ የማን ልጅ ትሆኑ ዘንድ የእግዚአብሔር ልጆች ናችሁ። በክርስቶስ በኩል በክርስቶስ መጠመቅ ማለት ከዚህ በፊት የነበረኝ ያ ከሕግ ኩነኔ የተነሳ የመጣ ያ ፍርድ ከኔ ተነስቶ አሁን በኢየሱስ ክርስቶስ አማካኝነት ወይም ኢየሱስ ክርስቶስ ሕይወቱን በመልበስ የእሱን ጽድቅ የኔ በማድረግ ጽድቁን በመልበስ የእግዚአብሔር ልጅ ሆኜ የምገባበት አዳብት የምደረግበት ያ አዲሱ የሰማያዊ ዜጋ ከሰማይ የእግዚአብሔር ልጅ ሆኜ የምወለድበት ክርስቶስን መልበስ ወይም እንደ ጳውሎስ አባባል በክርስቶስ መጠመቅ እንደሆነ ያስተምራል። ስለዚህ ዛሬ ክርስቶስን የለበሰ እንዲሆን ነው ክርስቲያን የሚጠበቀው። ክርስቶስ እንደተመላለሰ ሊመላለስ ነው ክርስቲያን የሚጠበቀው። የራሱን የተጣመመ ወይም የመርገም ጨርቅ አውጥቶ የእግዚአብሔርን ጽድቅ እንዲለብስ ነው። ስለዚህ ክርስቶስን እየለበሰ በክርስቶስ ተጠምቋል። ይሄ ከአዲስ ሕይወት ጋር ከአዲስ ምዕራፍ ጋር ከዚህ በፊት የሌለ ማንነት አሁን በኢየሱስ ክርስቶስ አዲስ የሆነ ማንነትን ይወክላል። ይህን የሆኖ ሳለ የጥምቀት እሳቤ እንግዲህ በአጭሩ ያለው ዋናው ሐሳብ ሰው በክርስቶስ ኢየሱስ ስም ካልተጠመቀ እንደ ሐዋርያት ሥራ ምዕራፍ 238 በባለ ሃምሳው ቀን እንደሆነው መንፈስ ቅዱስን ሰው አይቀበልም የሚለው አስተምሮና በርካታ ሚሊዮን ሰው ይህንን የመከተሉ ነገር ምንድን ነው? እስቲ ከመጽሐፍ ቅዱስን እንግዲህ ክርስቶስ በአንድ በኩል በአቦል መንፈስ ቅዱስ ስም አጥምቋል። ጴጥሮስ ደግሞ በዚህ ስፍራ በባለ ሃምሳው ቀን በኢየሱስ ክርስቶስ ስም አጠመቀ። እንግዲህ ጥያቄ ላይ ጠይቃችሁ ማን ነው ትክክል? አስቡ ውስጥ አእምሯችሁን አሰሩ። ማን ነው ትክክል? መልሱን እያሰባችሁ ወደሚቀጥለው እንሂድ። ሁለቱም ክርስቶስም ያለው ጴጥሮስም ያጠመቀው ትክክል ነው። እኛ ዛሬ ግን በማን ናጥምቅ? ለምንድን ነው ጴጥሮስ እንደዛ ያጠመቀው? ጌታስ የተናገረው ነገር ይለወጣል ወይ? አሁን አያችሁ። ጌታ በአብ ወልድ በመንፈስ ቅዱስ ስም አጥምቆ ካለ በኋላ አይ፣ በዛ ስም አይደለም ጥምቀት በኢየሱስ ስም ነው ካልን መሰረታዊ የሆነውን የመለኮትን ባህሪ የሚጻረር አቋም ለምን? ሚልኪያስ 3፥6 ክርስቶስ እግዚአብሔር ነው ካልን እሱ አይለወጥ። ምን ይላል? እኔ እግዚአብሔር ምን አልልም ምን አልልም አልለወጥም። መሰረታዊ የሆነውን የመለኮት ባህሪ የሚጻረር ነው። በአብ በወልድ በመንፈስ ቅዱስ ስም እሱ ቢልም አናጠምቅም የሚለው ደግሞ እዛ ጋር ያለው አንድ ክርክር ምንድነው ነው በአብ በወል በመንፈስ ቅዱስ ስም ብሏል እና ስም የሚለው ደግሞ የክርስቶስ ስም ነው። ና የሚያድነው ስም በሱ ነው መጠመቅ ያለባቸው ይሄም የሰው አርጊመንት ነው። የሰው ትርጓሜ ነው። የሰው ሀሳብ ተጭኖበት ነው እንጂ መጽሐፍ ቅዱስ እንደዚያ ሀሳብ ግልጽ የሆነውን ከክርክር ውጭ የሆነውን የጥምቀትን መመሪያ እግዚአብሔር እንደሰጠን እንመለከታለን። ሌላውን እኔ ጌታ እንዲህ ይላል ራሱ ታላቁን ተልእኮ የሰጠው ማቴዎስ 24 35 ሰማይና ምድር ያልፋሉ ቃሌ ግን ምን አይልም አያልፍ? በማቴዎስ 28 የተናገርኩት ቃል እንኳን የጥምቀት ቃል እንዲህ አጥምቆ ያልኩት ምን አይልም እያለ ነው። አያልፍም። አይቀየርም። አንዴ የተነገረው የጌታ ኢየሱስ ክርስቶስ ቃል የማይለወጥ ነው። የእሱ ቃል ከሚያልፍ ሰማይና ምድር ቢያልፉ ይቀላል። እስቲ ዛሬ ተመልከቱ፣ ምድር አለች፣ ያ ወደ ላይ እኔ እኔ ሰማይ አለው። ያ እንግዲህ እግዚአብሔርም ቃል ምን አላለም አለ፣ ከዚህም የሚበልጥ ነው። ይህም ቢያልፍ ሰማይና ምድር ቃሉ አልፍ። ወደ ብሉ ኪዳን ሄደን ሌላ ማስረጃ እንዲህ መዝሙር 8934 ኪዳኔን አላረክስም፣ ከከንፈሬም የወጣውን ምን አልልም፣ ምን አልልም አልለውጥም እግዚአብሔር ሲናገር አንዴ ነው ስንቴ ነው አንዴ ነው አይለዋወጥም በሱ ዘንድ ይሄ በጥላ የተደረገ መዞር የለም ይላል አለል ያዕቆብ እንዴት አይነት ጽኑ አምላክ ነው የሚናገረውስ ቃል የማይለወጥ ነው ስለዚህ ከከንፈር የሚወጣው አለውጥም ብሎ አለና ክርስቶስ ያዘዘውን ሁሉ መፈጸም የድነት ብቸኛው መንገድ ነው ሴፍቲ ያለበት ስርዓት ደህንነት ያለበት እሱ ያለውን ነው የእሱ እናት ምን አለች ዮሐንስ ሁለት አምስት የሚላችሁን ሁሉ ምን በሉ አድርጉ በጥምቀትም ጌታ ያለውን ሁሉ ምን በሉ አድርጉ ይሄ ዛሬ ላይ ለምንገኘውም አማኞች ጭምር ነው እንጂ በጊዜው ወይን አልቆባቸው እሱ ደግሞ ውሃውን ሙሉ አለ። ባዶን ስራ እዛ ጋር ለሚራወጡት ሰዎች ብቻ አይደለም አይደል እንዴ፣ በቃና ዘገሊላ ለነበረው የሰርግ አስተናጋጆች፣ ይሄ ዛሬም ለእኛም ጭምር ነው። ዮሐንስ 15 14 እጅግ መሰረታዊ ስለሆነ ይሄ ለበርካታ ወገኖቻችን ቢያንስ መድረስ ስላለበት ዮሐንስ 15 14 እንመልከት። ምን ይላል? እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ያዘዘውን ሁሉ ብናደርግ የክርስቶስ ምንድን ነን? ወዳጆች ነን። ምዕራፍ 14 ቁጥር 15 ብትወዱን ትእዛዜን ጠብቁ። የዚህ አባባል ሌላ አገላለጽ ነው፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር ሌላ አጽናኝ ይሰጠዋቸዋል። ወገኖቼ መንፈስ ቅዱስን መቀበል በኢየሱስ ክርስቶስ ስም ጥምቀት ላይ የተመሰረተ ሳይሆን ክርስቶስ ያዘዘውን በመጠበቅ ላይ ነው። ምክንያቱም እኔ ያዘዝኳችሁን ጠብቁ፣ ከዛ በኋላ ይህን ስታደርጉ፣ ቅድመ ሁኔታው እሱ ነው። እሱን ስታሟሉ፣ እኔ ደግሞ ሄጃ አብን ጠይቃለሁ ከዛ በኋላ አጽናኝ ይሰጣቸዋል። ይሄ ሌላ አጽናኝ የሚለውን ሌላ የሚለውን ትርጉም ራሱ በግሪክ ምንድን ነው? ክርስቶስ የራሱ ራሱ አጽናኝ ነው። ሌላ አጽናኝ ይላል። ያ መንፈስ ቅዱስ ነው። ከመንፈስ ቅዱስ ግላዊ ማንነትና ሙሉ መለኮታዊነት ጋር ተያይዞ አይተናል። ግን ዋናው በዚህ የምንመለከተው መንፈስ ቅዱስን የመቀበል ቅድመ ሁኔታው ጥምቀት እንዳልሆነ ሰዎች ሳይጠመቁ በመጽሐፍ ቅዱስ እናያለን መንፈስ ቅዱስ እንደተቀበሉ ማስረጃውን እንመለከታለን ምክንያቱም ሁሉም ሰው መጠመቅ ላይ ይችል ይችላል። አንዳንድ ሁኔታዎች ስላሉ ሐዋርያ ሥራ 5፥32 እንዲህ ይላል፣ እኛም ለዚህ ነገሮች ምስክሮች ነን። ደግሞም እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነው። ይሄ ዛሬ ላይ ላለነውም ሰው እጅግ በጣም ወሳኝ ክርስቲያን ነኝ ስላልኩ ወደ ቤተ ክርስቲያን በሰንበትም በተለያየም ቀን ስለተመላለስኩ አይደለም። ስሜ በቤተ ክርስቲያን የባህር መዝገብ ወይ የአባላት መዝገብ ላይ ስለተጻፈም አይደለም። እግዚአብሔር መንፈሱን ሰፍሮ አይሰጥም። አው ለማን ነው ግን የሚሰጠው ለሚታዘዙት። ስለዚህ የመንፈስ ቅዱስ ለቤተ ክርስቲያን መሰጠት ተስፋ የተመሠረተው የእግዚአብሔርን ቃል ወይም ሕግ ሙሉ በሙሉ በመታዘዝ እንጂ በጥምቀት ላይ አይደለም። ስለዚህ ሰው በኢየሱስ ስም ካልተጠመቀ መንፈስ ቅዱስን እንደ ሐዋርያት ሥራ 2፥38 መቀበል አይችልም የሚለው በጠቅላላ ስህተት እንደሆነ ከዚህ ከእግዚአብሔር ቃል እንመለከታለን። ሌላ ማስረጃ፣ ጥምቀት ለመዳን መሠረት ነው ወይ? አንዳንድ ሰዎች ምን ያደርጋሉ? ያመነ የተጠመቀ ይድናል። በቃ እሷን ይይዙና ሞተር ላይ መኪና ላይ ለጥፎ ትልቅ ታፔላ ላይ እሷን። በቃ ቀጥሎ ያለውን እኮ ያመነ የተጠመቀ ይድናል። ያላመነ ግን ምን ይላል? ይፈረድበታል። ሰው ካልተጠመቀ አይድንም የሚልም አስተምሮ አለ ለማለት ነው። በዚህ ዓለም ላይ ያውን በርካታ ሚሊዮኖች ኢትዮጵያ ውስጥ እንኳን የሚከተሉት እስቲ ሐዋርያ ሥራ ምዕራፍ 16 ቁጥር 30 እስከ 33 እንመልከት። የእግዚአብሔር ቃል እንዲህ ይላል። ወደ ውጭም አውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው። እነርሱም በጌታ በኢየሱስ ክርስቶስ እመን፣ አንተና ቤተሰቦች ምን ትላላችሁ? ትላላችሁ፣ ትድናላችሁ። ያን ጊዜም እርሱ ከቤተሰቦቹ ሁሉ ጋር ተጠመቃ። አያችሁ? መጀመሪያ እመን፣ ትድናል። ከዛ ሁኔታው የሚፈቅድ ከሆነ ጤንነት ካል መጠመቅ ግን አስፈላጊ ነው። ስለዚህ ተጠመቀ? ወገኖቼ እያልኩ ያሉት ወይም የእግዚአብሔር ቃል እያስተማረ ያለው ጥምቀት የራሱ የሆነ ተገቢ ቦታ አለው፣ አስፈላጊ ነው። አሁን የምንመለከተው እምነት ግን የጥምቀትን አስፈላጊነት አይሽር። ይህንን በደንብ ማየት አለብን። ሁሉንም በየስፍራው ማስቀመጥ፣ ሁሉም በተቀመጠበት እንዲሄድ ማድረግ፣ ሌላ አስተምሮ መመስረት አያስፈልግም። ሮሜ 10፥9 እንመልከት። ሮሜ 10፥9 የእግዚአብሔር ቃል እንዲህ ይላል ኢየሱስ ጌታ እንደሆነ በአፍ ብትመሰክር፣ እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ምን ትላለ ትድናለህና። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። ግልጽ ነው ይሄ ወገኖች። ማርቆስ 16 16 ብዙ ጊዜ በወገኖቻችን የሚጠቀሰው ይሄ ነው። እንግዲህ በክርስቶስ መጠመቅ አለበት ሰው ያለ መንፈስ ቅዱስ አይቀበልም በሚሉት ያመነ የተጠመቀም ይድናል። እዚህ ጋር ነው የሚቆመው። ቀጥሎ ያለው ግን ያላመነ ግን ምን ይላል? ይፈረድበታል። ያልተጠመቀ ግን ይፈረድበታል አይልም። አይልም። ሌላ ማስረጃ እንመልከት። የእግዚአብሔር ቃል ነውና ዋስትናችን ሉቃስ 23-42-43 ሉቃስ 23-42-43 እንዲህ ይላል። ጌታ ሆይ በመንግሥትህ በመጣ ጊዜ አስበኛለሁ። ይሄ እንግዲህ ሌባው ነው። ኢየሱስም እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው። እንግዲህ መጽሐፍ ቅዱስ በሚጻፍበት ጊዜ ስርዓተ ነጥብ የለም። ስርዓተ ነጥብ የገባው፣ ምዕራፍ የገባው፣ ቁጥር የገባው ቢያንስ ቢያንስ መጽሐፍ ቅዱስ ከተጻፈ ከመቶ ዓመት በኋላ ነው። እንግዲህ ጌታ ኢየሱስ ክርስቶስ እየተናገረ ያለው ምንድን ነው? ጌታ ሆይ በመንግስት በመጣ ጊዜ አስበኝ ባለው ጊዜ ሌባው፣ ኢየሱስም እውነት እላሃለሁ ዛሬ ከእኔ ጋር በገነት ትሆናለን። ምክንያቱም ክርስቶስ እንኳን በዛ ሰዓት ወደ ገነት ምን አላለም? አልገባም። እንደ ታወቅን ለመቅደላዊት ማርያም ከተገለጠ በኋላ ረቡኒ ብላ ልትነቃው ስትል አትንኪ፣ ሄደሽ ግን ንገሪያቸው ወደ አምላኬ ወደ አምላካችሁ ወደ አምላኬ ወደ አባቴ ወደ አባታችሁ እሄዳለሁ። ከዛ በኋላ መጣ ተመለሰ። ክርስቶስ ኢየሱስ መስዋዕትነቱን በአፊት ካቀረበ በኋላ አሁን እኩኝ አለ። ተጠራጣሪ ቶማስ እንደነካው እንመለከታለን። ስለዚህ ዛሬ ይህንን ማረጋገጫ እነግርሃለው፣ ትድናለ። ሌባው እንኳን የጠየቀው በዛ ሰዓት ሰማይ ልግባ አይደለም፣ በመንግስት በመጣ ጊዜ። በጣም የሚገርም መረዳት ነው። በዛ ቅጽበት እንግዲህ የተወሰኑ ሰዓታትን ጌታን መስቀሉን ተሸክሞ ሲሄድ የዋህነቱን እንደ ሌሎች እንዳልሆነ ወንጀለኛ ቢባልም ባህሪ የተለየ እንደሆነ፣ ይህ ሰው ሌባ ልቡ በመንፈስ ቅዱስ ምን ይል ነበር? ይነቃቃ፣ ይቃጠል፣ ይቀየር ነበር። ስለዚህ መንግስት ያለው ነው። ይህ ዳግም ይመጣል። በዛ በመጣ ጊዜ ምን በለን አስብ። በአጭር ጊዜ የመጣ መረዳት